ይህ የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ቅዳሜ መስከረም 5 2016 ዓመተ ምህረት ዝግጅታችን ጀመረ። ጤና ይስጥልን የተከበራችሁ አድማጮች እንደምናመሻችሁ። የምሽቱን ስርጭት በመምራት አብሬያችሁ የምቆየው ደረጀ ደስታ ነኝ። ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችን በዌብሳይታችን አማሪክ ቪኦኤ ኒውስ ዳት ካም ላይ በቀጥታ በመደመጥ ላይ ይገኛል። እስከ ምሽቱ አራት ሰዓት አብረናችሁ እንቆያለን። እናንተም አብራችሁን ቆዩ። አሁን በቅድሚያ የሰዓቱን ዋና ዋና የዓለም ዜናዎች እናስደምጣችሁ። ጤና ስጥልኝ ክቡራትና ክቡራን ከቅዳሜ ምሽት ዜና ጋር እንግዶ ወልደ ነኝ። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በአማራ ክልል እየተካሄደ ባለው ግጭት በመንግስት የጸጥታ አካላት ከሕግ ወይም ፍርድ ውጭ በመፈጸም ላይ ያለ ግድያ እጅግ አሳሳቢ ነው ሲል ትናንት አርብ ባወጣው መግለጫ አስታውቋል። ኮሚሽኑ በተለያዩ አካባቢዎች ከሚገኙ ነዋሪዎች በሰበሰበው መረጃ መሰረት በርካታ ሲቪል ሰዎች መሞታቸውን ለአካል ጉዳት መዳረጋቸውንና የንብረት ውድመት እንደደረሰባቸው ለመረዳት ተችሏል ብሏል። በተኩስ ልውውጦች ወይም በከባድ መሳሪያ ተኩስ ከሚሞቱ ሰዎች መካከል በመንገድና በእርሻ ስራ ላይ እንዲሁም በቤታቸው ውስጥ የነበሩ ሰዎች ጭምር የሚገኙ መሆኑን ቤተሰቦችና የአይን ምስክሮች ያስረዳሉ ብሏል የኮሚሽኑ መግለጫ። ኮሚሽኑ ባሰባሰባቸው መረጃዎች መሠረት የትጥቅ ግጭቱ ወደ ክልሉ ልዩ ልዩ ወረዳዎች መስፋፋቱን፣ በነዋሪዎች ላይ የሚደርሰው ጉዳትም ተባብሶ መቀጠሉን ያመለክታል ብለዋል። በግጭቱ አውድ በተለያዩ የክልሉ አካባቢዎች በመንግስት የጸጥታ አካላት ከህግ ወይም ፍርድ ውጭ የተፈጸሙ ግድያዎች እጅግ አሳሳቢ ነው ሲል ኮሚሽኑ ገልጿል። ከህግ ወይም ፍርድ ውጭ የሆኑ ግድያዎች ሰለባ ከሆኑ ሰዎች መካከል ቤት ለቤት በተደረገ ፍተሻ የተያዙ ሰዎች በግጭቱ ወቅት መንገድ ላይ የተገኙና ያልታጠቁ ሰዎች፣ የጦር መሳሪያ ደብቃቸዋል አምጡ በሚል የተያዙ ሰዎች፣ የሰዓት እላፊ ገደቦችን ተላልፈው የተገኙ ሲቪል ሰዎችና በቁጥጥር ስር የዋሉ የታጣቂው ቡድን በተለምዶ ፋኖ በመባል የሚታወቀው አባላት የሚገኙበት ሲሆን በኮሚሽኑ እና በአስቸኳይ ጊዜ መርማሪ ቦርዱ አማካኝነት የተሟላ ምርመራ ሊደረግበት የሚያስፈልግ ነው ሲል መግለጫው አክለዋል። በተለይ በአማራ ክልል በኦሮሚያ ክልልና በአዲስ አበባ ከተማ ውስጥ በመንግስት የጸጥታ ኃይሎች በአስቸኳይ ጊዜ አውዱ የተስፋፋና የዘፈቀደ እስር እንደተፈጸመ አመልክተዋል። መግለጫው በሲቪል ሰዎች ላይ ግድያ በፈጸሙና በዘፈቀደ እስራት ላይ በተሳተፉ አካላት ላይ አስፈላጊው ምርመራ ተደርጎ ተጠያቂነት እንዲረጋገጥ ኮሚሽኑ ጥሪ አድርጓል። በሱዳን መዲና ካርቱም ጦርነቱ እየተፋፋመ ባለበት ዛሬ ቅዳሜ የአገሪቱ ጦር ጠቅላይ አዛዥ ጀኔራል አብደልፈታህ አልቡራን ወደ ዩጋንዳ አቅንተዋል። ጀኔራሉ እስከ ቅርብ ጊዜ ድረስ ማዘዣ ጣቢያቸው በነበረ ካርቱም በሚገኝ አንድ ወታደራዊ ዋና መምሪያ ላይ በተቀናቃኛቸው መሐመድ አምዳን ዳግሎ ፈጥኖ ድራሽ ኃይል በከባድ መሳሪያ ሲደበደብ እንደነበር ነዋሪዎች መናገራቸውን የኤኤፍፒ ዘገባ አመልክተዋል። የሱዳን ሉዓላዊ ምክር ቤት ባወጣው መግለጫ አልቡራን ከዩጋንዳው ፕሬዚደንት ዩዌሪ ሙሴቪኒ ጋር በሁለትዮሽ እና ሌሎች የጋራ ጉዳዮች ላይ ይነጋገራሉ ብሏል። አልቡራን በዩጋንዳ የሚያደርጉት ጉብኝት በቅርብ ሳምንታት ውስጥ የተደረገ ስድስተኛው የውጭ ጉዞ መሆኑ ነው። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። የሰሜን ኮሪያው መሪ ኪም ጆንግ ኡን በሩሲያ የኒውክሌር ተሸካሚ ቦምብ ጣይ አውሮፕላኖችንና ሌሎችንም የጦር አውሮፕላኖችን ተመልክተዋል። አርትቶይም በተሰኘው የሩሲያ ምስራቃዊ ከተማ የሚገኙት ኪም ጆንግ ኡን በሩሲያዊ የመከላከያ ሚኒስትር ሰርጌይ ሾይጉ እና ሌሎች ወታደራዊ አዛዦች ገለጻ ተደርጎላቸዋል ተብሏል። ለጉብኝቱ የቀረቡት መሳሪያዎች ሩሲያ በዩክሬን ወረራ የተጠቀመችበት እንደሆኑ ተጠቁሟል። ኪም በሩሲያ ያደረጉት ጉብኝት ከሀገሪቱ ፕሬዚደንት ቭላዲሚር ፑቲን ጋር የተደረገን የአራት ሰዓታት ውይይትን እንደጨመረ ታውቋል። ኪም ወደ ሩሲያ ባደረጉት ጉዞ ሁለቱ መሪዎች ምን ዓይነት ወታደራዊ ስምምነት ሊያደርጉ ይችላሉ የሚለው ጉዳይ የምዕራቡን ዓለም አሳስቦታል። በመጨረሻም በእስር ላይ የሚገኘው የአደንዛዥ ዕፅ አስተላላፊዎች አለቃ ዋኪን ጉዝማን ወይም በስፋት በሚታወቅበት ኤልቻፖ ልጅ የሆነው ኦቪዲዮ ጉዝማን ትናንት አርብ ለአሜሪካ ተላልፎ ተሰጥቷል። በአሜሪካ በሱስ አስያዥነቱ እና ገዳይነቱ እንዲሁም በሚያስከትለው ማኅበራዊ ቀውስ ተጠቃሽ የሆነው የፌንትኔል መድኃኒትን በማዘዋወር ክስ እንደሚመሠረትበት ታውቋል። የፕሬዝደንት ባይደን አስተዳደር የገዳዩን መድኃኒት ስርጭት ለመግታት በሚያደርገው ጥረት አበረታች እርምጃ ነው ተብሏል። የአሜሪካው ጠቅላይ አቃቤ ሕግ ሜሪክ ጋርላንድ እንዳሉት የኦቪዲዮ ጉዝማን መያዝ ከጉዝማን ቤተሰብ ጋር ግንኙነት ያለው የሲናሎዋ የአደንዛዥ ዕፅ አዘዋዋሪ ቡድን ላይ አሜሪካ በማድረግ ላይ ያለችው ዘመቻ አካል ነው። ጠቅላይ አቃቤ ሕጉ ሜክሲኮ የ33 ዓመቱን ኦቪዲዮ ጉዝማን አሳልፋ በመስጠቷ አመስግነዋል። ኦቪዲዮ ጉዝማን ከአራት ዓመታት በፊት ተይዞ የነበረ ሲሆን ቡድኑ የበቀል ጥቃት በመክፈቱ በፕሬዚደንት አንድሬስ ማኑኤል ሎፔዝ አብራዶር ትእዛዝ እንዲለቀቅ ተወስኗል። በአሜሪካ በቀን 200 ሰዎችን በመግደል ላይ ያለውን ፌንትኔል የተሰኘ መድኃኒት በሕገ ወጥ መንገድ አምርቶ በማሰራጨት የጉዝማን ቤተሰብ ዋና ተዋናይ ነው ሲሉ የአሜሪካ ባለሥልጣናት ይከሳሉ። ከፍተኛ ሱስ አስያዥ የሆነው ፌንትኔል በአሜሪካ የምግብና መድኃኒት አስተዳደር ለውጋት ማስታገሻነት የተፈቀደ ቢሆንም በሕገ ወጥ መንገድ እየተመረተ የበርካቶችን ሕይወት እየቀጠፈና ከፍተኛ የማኅበራዊ ቀውስ እያስከተለ ይገኛል። አድማጫችን ለምሽቱ ያስኩት ዜና በዚሁ ተፈጽመዋል። ዜናውን ያሰማችሁ እንግዲህ ወልድ ነኝ። መልካም ምሽት። በ19 በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ቅዳሜ መስከረም 5 2016 ዓ.ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዳት ቪኦኤ ኒውስ ዳት ካም እንዲሁም በፌስቡክ ገጻችን አት ቪኦኤ አማሪክ ላይ ይደመጣል። አሁን የምሽቱ ቀዳሚ ወደ ሆነው ዝግጅት እናልፋለን። የአማራ ክልል ግጭት በመማር ማስተማር ዝግጅት ላይ ጫና ማሳደሩ ተገለጸ። በአማራ ክልል የተስፋፋው ግጭትና አለመረጋጋት በክልሉ የመማር ማስተማር ሂደት ላይ ጫና ማሳደሩን ወላጆችና መምህራን ለአሜሪካ ድምፅ ገለጹ። በክልሉ የግጭት ሁኔታ እና የአለመረጋጋት ስጋት ባለባቸው አካባቢዎች የተማሪዎች ምዝገባ ገና እንዳልተጀመረ አስተያየት ሰጪዎች ተናግረዋል። ይኸው ተለዋዋጭ የጸጥታ ይዞታ በውይይት ዘላቂ እልባት ካላገኘ በቀር ሰላሙ አስተማማኝነት እንደማይኖረውና በስጋት ውስጥ እንደሚያቆያቸው አመልክተዋል። የትጥቅ ግጭቱ በ2016 ዓ ምት የመማር ማስተማር ሂደት ላይ ያሳደረውን ጫና አስመልክቶ ከክልሉ ትምህርት ቢሮና ከትምህርት ሚኒስቴር መረጃ ለማግኘት ያደረግነው ጥረት አልተሳካም። ይሁን እንጂ በክልሉ ዕድሜያቸው ለትምህርት ከደረሱ ህጻናት ውስጥ እስካሁን የተመዘገቡት 37 በመቶ ብቻ እንደሆኑ የክልሉ ትምህርት ቢሮ ለአገሪቱ ብሔራዊ ቴሌቪዥን አስታውቋል። የኢትዮጵያ ሰብአዊ መብት ኮሚሽን ከክልሉ ወቅታዊ ሁኔታ አንጻር የመማር ማስተማር ዝግጅቱ ስለሚገኝበት ደረጃ ክትትል ማድረግ እንዳልቻለ ለአሜሪካ ድምጽ ገልጸዋል። ዝርዝሩን ኬኔዲ አባተ ያቀርበዋል። በአማራ ክልል በመንግስት ኃይሎችና በፋኖ ታጣቂዎች መካከል እየተካሄደ ያለው የትጥቅ ግጭት በክልሉ የመማር ማስተማር ሂደት ላይ ጫና ማሳደሩን ወላጆችና መምህራን ለአሜሪካ ድምጽ ገልጸዋል። በሰሜን ጎጃም ዞን የደቡብ ሜጫ ወረዳ ነዋሪውና ለደህንነት ነታቸው በመስጋት ስማቸውን እንዳንጠቅስ የጠየቁን አንድ የዘጠኝ ልጆች አባት በሰጡን አስተያየት በወረዳው ባሉ ትምህርት ቤቶች ሁሉ ገና ምዝገባ እንዳልተጀመረ ተናግረዋል። አጠቃላይ ወደ ዘጠኝ ልጅ አለኝ። ማስተምራቸው ሶስት አሉኝ። አንዷ ጨርሳለች፣ አሁን አስራ ሁለተኛ ጨርሳለች። አንዱ አንደኛ ደረጃ ስድስት ነው የሚማር የአራተኛ ክፍል ነው። አንዷ ገና ጀማሪ ናት። እስካሁን ምዝገባ ተጀመረም። አካባቢው አሁን እኛ ደቡብ ሜቻ ደቡብ ሜቻ ወረዳ ነው የሚባል አሁን በአዲሱ በሰሜን ጎጃም የተከፈለ ነው እና በዚህ በአሁን በ ቤት ሰጪው እንደገለጹት እስካሁን በቆየው አሰራር የመስከረም ወር የመጀመሪያ አጋማሽ ትምህርት የሚጀምርበት ነበር። ይሁንና በአካባቢው አልፎ አልፎ ግጭቶች እንደሚስተዋሉ ጠቅሰው ይህ ሁኔታ ካልተቀረፈ የመማር ማስተማሩ መዘግየት ብቻ ሳይሆን ሌሎች መሰረታዊ አገልግሎቶችም አለመኖራቸው እንደሚያሰጋቸው አመልክተዋል። ከዚህ በፊት እኮ ዜና ቋሚ አካባቢ ላይ ያበቃ ነበረ። ቋሚ እንዳበቃ ጨርሻል። እዚያ በኋላ መስከረም ትምህርት ነበር። በዚህ አግባብ የሚቀጥል ከሆነ ልማትም ወደኋላ በዚህ በተነስታው ችግርም የግባት አቅርቦት ላይ ችግር ፈጥሮብን የነበረ ቀጣይ እንዲሆን መንግስት በክልሉ ግጭቶች ካሉባቸው ዞኖች አንዱ በሆነው የሰሜን ሸዋ ዞን የተለያዩ አካባቢዎችም የተማሪዎች ምዝገባ እንዳልተጀመረ ከስፍራው ያገኘነው መረጃ ያመለክታል። በዞኑ ሞጃና ወደራ ወረዳ በሚገኝ አንድ የሁለተኛ ደረጃ ትምህርት ቤት መምህር የሆኑና ስማቸው እንዲጠቀስ ያልፈቀዱ አስተያየት ሰጪ ስለ ሁኔታው ያስረዳሉ። እስካሁን ድረስ ቡድን እንቅስቃሴ አልተጀመረም እና እኛም አጋጣሚ ያው ቤት ውስጥ ነው ያለ ነው አመራሮቻችን እዛ ጥኑ ጽህፈት ቤቱ የካምፕ ምናምን ስለሆነ መግባት አልቻሉም። እነሱም ማዘዝ አልቻሉም። ያው ግጭቱ አለ። በፍራቻ ላይ ስለሆነ አሁን ወላጅ አይልክ በዚህ ወቅት እና ወላጅ ስለማይልክ ምንም የለም ያው መምህራኖችን መምህራኖች ምናምን አልገቡም ወደ ትምህርት ቤት። እንደ ወረዳ አንድ ትምህርት ቤት ብቻ የመዘገበ አለ እስካሁን ድረስ የአሁንም መዝግበዋል ጀምረዋል ያልኩ አንድ ትምህርት ቤት ከግጭት ነጻ ነው እና እነሱ ክርስቶስ ነገር ጀማምረዋል መሰለኝ የሚቀጥል ሳምንት እንደው የሆነ እንቅስቃሴ ይኖራል ብለን እናስባለን። እንደው ሊያውም ግምት ነው የሚያሆንን የምልህ የራሴን ግምት ነው እንጂ የሆነም ይሆናል እንደዚህ ነው ምናምን ይባላል። ክልል ለ2016 ዓ.ም የመማር ማስተማር ዘመን የሚደረገውን ዝግጅት የተማሪዎችን ምዝገባና ግጭቱ ያሳደረውን ተጽዕኖ አስመልክቶ ከክልሉ ትምህርት ቢሮ መረጃ ለማግኘት ያደረግነው ጥረት ለጊዜው ሊሳካልን አልቻለም። በጉዳዩ ላይ መረጃ እንዲሰጡን በስልክ የጠየቅናቸው የጽህፈት ቤቱና የሕዝብ ግንኙነት ኃላፊ አቶ ጌታቸው ቢያዝን ጠዋት ስብሰባ እንዳለባቸው ገልጸው ከሰዓት በኋላ እንድንደውል ቢነግሩንም በሰዓቱ የእጅ ስልካቸውን አላነሱልንም። ሆኖም የትምህርት ቢሮ ምክትል ኃላፊ አቶ መኳንን ታደመ በ2016 ዓ ም ዕድሜያቸው ለትምህርት ከደረሱ ህጻናት ውስጥ እስካሁን የተመዘገቡት 37 በመቶዎቹ ብቻ እንደሆኑ መናገራቸውን የኢትዮጵያ ቴሌቪዥን ዘግቧል። ለዚህም ምክንያቱን በዘገባው አስረድተዋል። ዝቅተኛ የሆነበት ጉዳይ የመጀመሪያው የሰላሙ ጉዳይ ነው። የክልላችን የሰላም ሁኔታ የነበረበት ሁኔታ ይታወቃል። አሁን ሰላማዊ በሆኑበት አካባቢ ላይ የተሻለ አፈጻጸም አለ። ይህ ክልላዊ ትል ስለሆነ ነው እንጂ ሰላም በሆነባቸው አካባቢ ሰባ ፐርሰንት ሰማንያ ፐርሰንት የደረሱ ዞኖች፣ ከተሞች አሉ። ነገር ግን አሁንም ምዝገባ ያልጀመርንባቸው አካባቢዎች ስላሉ ከፕሪቶሪያው ግጭትን በዘላቂነት የማቆም የሰላም ስምምነት በኋላ ጦርነት በተካሄደባቸው የሰሜን ኢትዮጵያ አካባቢዎች ትምህርትን ጨምሮ አጠቃላይ የሰብአዊ መብቶች አያያዝ ሁኔታን የኢትዮጵያ ሰብአዊ መብቶች ኮሚሽን ክትትል እያደረገ እንደሚገኝ የኮሚሽኑ የሰብአዊ መብቶች ክትትልና ምርመራ ስራ ክፍል የሪጅን ዳይሬክተር ሰላማዊት ግርማይ ለአሜሪካ ድምጽ ገልጸዋል። ክትትሉ ከትግራይ ክልል እንደጀመረና በክልሉ የመማር ማስተማር ሂደትን ለማስጀመር ከፍተኛ ጉ ሁለት መኖሩን ዳይሬክተሩ አመልክተው በአፋር ክልልም ክትትል እየተደረገ እንደሚገኝ ጠቁመዋል። በአማራ ክልል ግን አሁን የሚታየው ግጭት እንቅፋት መፍጠሩን ተናግረዋል። የአማራ ክልል በተመለከተ ግን አሁን መልሶ ግጭቱ ከማገርሸት ጋር ተያይዞ ያው ኮሚሽኑ አሁን በቀጥታ ያው እዛ ላይ ያደረገው የክትትል ስራ የተጀመረበት ሂደት የለም። ኢቨን የትግራዩም ራሱ መድረስ ብቻ ናቸው ና የጸጥታ ሁኔታ ፈቃድ በሆነባቸው ቦታዎች ብቻ ነው ክትትሉን ያደረግነው ማለት ነው። ይኸው ተለዋዋጭ መልኮች ያሉት የግጭት ሁኔታና አለመረጋጋት በክልሉ የመማር ማስተማር ዝግጅትና በትምህርት ግብዓቶች አቅርቦት ላይ ያሳደረውን ጫና አስመልክቶ ከትምህርት ሚኒስቴር መረጃ ለማግኘት ያደረግነው ጥረት አልተሳካልንም። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። አሁን ወደ ተከታዩ ዝግጅት እናልፋለን። የሕዳሴው ግድብ ቀሪ ግንባታ በአመት ጊዜ ውስጥ እንደሚጠናቀቅ ተገለጸ። ታላቁ የኢትዮጵያ ሕዳሴ ግድብ ቀሪ የግንባታ ስራ በአንድ አመት ጊዜ ውስጥ እንደሚጠናቀቅ ኢትዮጵያ አስታወቀች። የግድቡ አራተኛው ዙር የውሃ ሙሌት ከሳምንት በፊት እንደተከናወነ ተገልጿል። ግብጽ በበኩሏ ሙሌቱ ከመርሆች ስምምነት ውጪ እየተካሄደ እንደሚገኝ ገልጻ ቅሬታ ማቅረቧን ቀጥላለች። የህዳሴ ግድብ የኢትዮጵያ ተደራዳሪ ቡድን አባልና በአዲስ አበባ ዩኒቨርሲቲ የሃይድሮ ፖለቲክስ ተመራማሪ ፕሮፌሰር ያዕቆብ አርሳኖ ለአሜሪካ ድምፅ በሰጡት አስተያየት ሙሌቱ የመርሆች ስምምነቱን የጣሰ አይደለም ብለዋል። ጠቅላይ ሚኒስትር አብይ የግድቡን አራተኛ ዙር የውሃ ሙሌት መጠናቀቅ ሲገልጹ የመጨረሻው እንደሆነም ተናግረዋል። የመጨረሻው ሲሉ ምን ማለታቸው እንደሆነ ፕሮፌሰር ያዕቆብ አስረድተዋል። ዝርዝሩን ኬኔዲ አባተ ያቀርበዋል። በመጋቢት ወር 2003 ዓ ምት የመሰረት ድንጋይ ከተቀመጠለት ጊዜ አንስቶ ከ12 ዓመታት በላይ በግንባታ ሂደት ላይ የሚገኘው ታላቁ የኢትዮጵያ ህዳሴ ግድብ አራተኛ ዙር የውሃ ሙሌት ተከናውኗል። መሰረቱን የጣሉት የቀድሞው ጠቅላይ ሚኒስትር መለስ ዜናዊን ጨምሮ ሶስት የሀገር መሪዎች የተፈራረቁበት ግድቡ አስቀድሞ በታቀደለት የአምስት ዓመታት ጊዜ ውስጥ መጠናቀቅ ባይችልም በበርካታ ውስጣዊና ውጫዊ ፈተናዎች ታጅቦ አሁን ወደ መገባደዱ እየተዳረሰ እንደሆነ ተገልጿል። የታላቁ ህዳሴ ግድብ አጠቃላይ የግንባታ መጠን 93 ከመቶ መድረሱን ዋና ስራ አስኪያጁ ኢንጂነር ክፍሌ ሆሮ አስታውቀዋል። ከዚህም ውስጥ የሲቪል ስራው 98 ከመቶ መድረሱንና የኮርቻ ግድቡ ደግሞ ሙሉ በሙሉ ተሰርቶ እንዳለቀ ተናግረዋል። የግድቡ ቀሪ ግንባታም በአንድ አመት ጊዜ ውስጥ እንደሚጠናቀቅ ዋና ስራ አስኪያጁ አመልክተዋል። በአባይ ወንዝ ላይ የተዘረጋው የአወዛጋቢው ግድብ ግንባታ ፍጻሜ መቃረቡ እንዲሁም አራተኛው ዙር የውሃ ሙሌት መከናወኑ ይፋ የሆነው ታዲያ በኢትዮጵያ በግብጽና በሱዳን መካከል ያለው አለመግባባት በቀጠለበት ወቅት ነው። የህዳሴ ግድብ የኢትዮጵያ ተደራዳሪ ቡድን አባልና በአዲስ አበባ ዩኒቨርሲቲ የ ሃይድሮ ፖለቲክስ ተመራማሪ ፕሮፌሰር ያዕቆብ አርሳኖ በሶስቱ የተፋሰሱ ሀገራት መካከል ያሉ ልዩነቶችን ጨምሮ በግድቡ ወቅታዊ ጉዳይ ላይ ለአሜሪካ ድምፅ ማብራሪያ ሰጥተዋል። ፕሮፌሰር ያዕቆብ ግድቡ አሁን ያለበትን ደረጃ እንደሚከተለው ይገልጻሉ። ውሃ ከግድቡ ከታሰበው ከግማሽ በላይ ተሞልቷል። ይህ ደግሞ ከእንግዲህ በኋላ የቀረው ስራ ች ናቸው። እንደ ኢንጂነሮቹ እንደምነገሩን ሁለት ሚኒስትር አብይ አህመድ የግድቡን የውሃ ሙሌት ባለፈው ሳምንት እሁድ በጳጉሜን አምስት ቀን 2015 ዓ.ም ማብሰራቸውን ተከትሎ ግብጽ ባወጣችው መግለጫ ኢትዮጵያ ከታችኛው የተፋሰሱ ሀገራት ግብጽና ሱዳን ጋራ ስምምነት ላይ ሳትደርስ ሙሌቱን መቀጠሏ የ2015ቱን የመርሆች ስምምነት ወይም ዲክላሬሽን ኦፍ ፕሪንስፕልስ እና የዓለም አቀፍ ህግጋትን የሚጻረር ነው ስትል ወቅሳለች። ግብጽ በውጭ ጉዳይ ሚኒስቴሯ በኩል ባወጣችው በዚሁ መግለጫ በሶስቱ የተፋሰሱ ሀገራት መካከል መካከል በካርቱም የተፈረመው የመርሆች ስምምነት ሶስቱ ሀገራት በህዳሴ ግድቡ ሙሌትና የመተዳደሪያ ደንቦች ላይ መስማማት እንዳለባቸው የተደነገገውን አስታውሳለች። ሚኒስቴሩ አያይዞም የኢትዮጵያ የአንድ ወገን ተግባራት ባለም አቀፍ ህግ የተደነገጉ የታችኞቹን የተፋሰሱን ሀገራት መብቶችና ጥቅሞች እንዲሁም የውሃ ደህንነታቸውን ወደ ጎን የተወነው ሲልም ከሷል። የታላቁ ህዳሴ ግድብ የኢትዮጵያ ተደራዳሪ ፕሮፌሰር ያዕቆብ አርሳኖ በበኩላቸው ሙሌቱ የመርሆች ስምምነትን የሚሆን አለም አቀፍ ህግን የተጻረረ እንዳልሆነ አብራርተዋል። ዴክላሬሽን ኦፍ ፕሪንስፕልስ ሶስቱ ሀገሮች በደንብ የተነጋገሩበትና በሀገር መሪዎች ደረጃ የተፈረመ መሆኑ የተረጋገጠ ነው። ዴክላሬሽን ኦፍ ፕሪንስፕልስ ብዙ አንቀጾች አሉት፣ አስር አንቀጾች። እነዚህ አንቀጾች የተያያዙ ናቸው። ግድቡ እየተሰራ ባለበት ጊዜ የተደረገ ስምምነት What? No. und bei man geht, uh ቅስቀሴ የግድቡ ላይ ያለውን አለመግባባት ለመፍታት በአፍሪካ ኅብረት መሪነት የሚካሄደው ድርድር በወርሃ ሚያዝያ 2013 ዓ ም ከተቋረጠ በኋላ ባለፈው ዓመት ነሐሴ ወር በካይሮ አስተናጋጅነት የተደረገው ውይይትም ተጨባጭ ውጤት እንዳላመጣ ግብጽ ይፋ አድርጋለች። ለዚህም ግትር አቋም ይዛለች ያለቻትን ኢትዮጵያን ተጠያቂ አድርጋለች። ኢትዮጵያ በአንጻሩ ተጠያቂ የምታደርገው ግብጽን ነው። የድርድሩን መጓተትና እስካሁን ውጤት አልባ መሆኑን አስመልክቶ የቡድኑ አባልና የውሃ ፖለቲካ ተመራማሪው ፕሮፌሰር ያዕቆብ አስተያየት ሰጥተውናል። ድርድር ሂደቱ የተጓተተው እኮ ግብሶች ማናቸውም ውሃ መንጭ ሀገር የሚሰራ የውሃ ልማት የእኛን ይሁንታ አስቀድሞ ካላገኘ አይሆንም። አሁንም ቢሆን የምትሰሩት ግድብ አስገዳጅ የሆነ ስምምነት ማዕቀፍ ውስጥ መግባት አለበት። ከሁሉም በላይ ደግሞ ግብጽ የምትደራደረው በአስራ ዘጠኝ መቶ ሀያ ዘጠኝ ከእንግሊዞች ጋር ባደረገችው ውል እና አስራ ዘጠኝ መቶ ሃምሳ ዘጠኝ ከሱዳን ጋር ባደረገችው ውል በሁለቱም ውል የናይል ውሃ የራሳቸውን ንብረት ነው ብሎ በሚያስቡት አስተሳሰብ ላይ ቆማ ነው ግብጽ የምትደራደረው። በኢትዮጵያ በኩል ደግሞ እስካሁን ድረስ በዓለም ባደጉ አስተሳሰቦች እና የናይል ተፋሰስ ሀገሮችም ግብጽና ሱዳን በህዳሴ ግድቡ ላይ የሚያነሱት ተቃውሞ የተለያየ ነው። ግብጽ በዋናነት ግድቡ በተፈጥሮ የሚደርሰኝን የውሃ መጠን ይቀንስብኛል የሚል ተቃውሞ ታቀርባለች። በየጊዜው የተለያየ አቋም በማንጸባረቅ የምትታወቀው ሱዳን ደግሞ ከግድቡ የሚለቀቀው የውሃ መጠን ወጥነት የሌለው ከሆነ በአነስተኛ ግድቦች ይዞታ ላይ ተጽዕኖ ያሳድራል የሚል ስጋት እንዳላት ትገልጻለች። በመሆኑም ሁለቱ አገራት ኢትዮጵያ የግድቡን የውሃ ሙሌት እና በየዓመቱ ከግድቡ የምትለቀውን የውሃ መጠን አስመልክቶ አስገዳጅ ስምምነት እንድትፈርም ይፈልጋሉ። ኢትዮጵያ በበኩሏ አስገዳጅ ስምምነት ላይ የመድረስ ጥያቄን ፈጽሞ ላለመቀበል አቋም ይዛል ትገኛለች ግብፅ ውዝግቡን ወደ ተባበሩት መንግስታት የጸጥታው ምክር ቤት መውሰዷና በድንበር ተሻጋሪ ውሃ አለመግባባት ጉዳይ ላይ ለመጀመሪያ ጊዜ አጀንዳ ይዞ የተወያየው ምክር ቤቱ ነገሩን ወደ አፍሪካ ህብረት መመለሱ አይዘነጋም የግድቡ ግንባታና የውሃ ሙሌት አሁን የደረሰበት ደረጃ በድርድሩ ሂደት ላይ ስለሚኖረው ሚና እንዲሁም የታችኛው ተፋሰስ ሀገራት በተለይም ግብጽ ባላት አቋም ላይ ተጽዕኖ ይኖረው እንደሆነ የጠየቅናቸው ፕሮፌሰር ያዕቆብ አርሳኖ ምላሽ ሰጥተውናል። እንግዲህ ግብጽ በጣም የተቸገረችው አቋሟን ወደ ጋራ ጥቅም ማሳደግ ነው ያቃታት። እኔ ቀደም ስል ሌሎች እንግሊዞች ያወቁልኝ ከሱዳን ጋራ ውሃ ሙሉ በሙሉ የኛ ነው በሚል መሰረት ካልሆነ ባስተቀረ ውሃው ሊነካብኝ አይችልም በሚል ባሬጅ ሌሎች ሀገሮች ራሽ የማይቀበሉት እና ለእነሱ ብቻ ይሰራል ብሎ ባሰቡት ግን የማብረጥ ጥላ ስርም ይሁን በሌላ መንገድ ከግድቡ የመሰረት ግንባታ ጀምሮ የሚደረጉ ድርድሮች ሁነኛ ስምምነት ቢርቃቸውም ቀጣይ ዙር የሶስትዮሽ ውይይት በተያዘው መስከረም ወር በአዲስ አበባ እንደሚደረግ ይጠበቃል። ከአንድ ሳምንት በፊት አራተኛው ዙር የውሃ ሙሌት መከናወኑን ተከትሎ ግድቡ የያዘው የውሃ መጠን 42 ቢሊዮን ኪዩቢክ ሜትር መድረሱ ተገልጿል። አራተኛው ዙር የመጨረሻው ሙሌት እንደሆነ ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው ላይ አያይዘው ማስፈራቸው ይታወሳል። ጠቅላይ ሚኒስትሩ የመጨረሻ ሲሉ ምን ማለት እንደሆነ የጠየቅ ሲጠየቅ ናቸው። ፕሮፌሰር ያዕቆብ የመጨረሻ የሚለው ቃል ከዚህ በኋላ በሚካሄደው ሙሌት ውሃው በግድቡ አናት ላይ እንደማይፈስ የሚያመለክት እንደሆነ ጠቁመዋል። አሁን ግድብ ሞላ የሚባለው ሞልቶ በመሀል ግድብ ግንባታ ሲፈስ ኦሮ ሲያደርግ ነው። አሁን ዘንድሮ እንደምታየው ከዚህ ከሐምሌ ጀምሮ እየተሞላ ጨርሶ መስከረም ላይ ነው። እንግዲህ ይሄኛውን ፍሰት ያሳየው ለወደፊቱ ግድቡ ከፍ እያለ በምንሄድበት ጊዜ ውሃው ወደ ኋላ እየሄደ ሀይቁን ይሞላል እንጂ ወደዚህ የመፍሰስ ባህሪው እየቀነሰ ይመጣል። ምናልባት አስፈላጊም አይሆንም። ግድቡ ከፍ እያለ ሲሄድ እንግዲህ ውሃ ወደኋላ ወደ ግድ ወደ ሀይቁ እየተገፋ ነው የሚሄድ ሙሌቱ ወደኋላ ወደ ፊት ሳይሆን ግድቡ ከፍ እያለ ሲሄድ ያው ወደ ውጭ አይፈስም፣ ግን ወደ ኋላ ወደ ሀይቁ እየሞላ ሰፊ የሀይቅ ስፍራ እያያዘ ስለሚሄድ ሞልቶ ፈሰሰ የሚባለው ሊቀይር ይችላል። ስለዚህ አሁን ኦቨር ፍሎ የማድረግ አስፈላጊነቱ ለወደፊት አይኖርም የሚል እሳቤ ታስቦ ሊሆን ይችላል። ግን አሁን በዚህ በዛሬ ደረጃ ላይ ሞልተን ጨርሰናል እናቆማለን የሚል ሀሳብ ልታሰብ አይችልም። እንዲ አይነት ትርጓሜም ከጠቅላይ ሚኒስትሩ አባባል ሊወሰድ የሚገባ አይመስለኝ። ሞልተን ኦቨርፍሎ አድርጓል የሚባለው ስለምቀር ምናልባት በዚህ ሀሳብና በዚህ ምክር ይመስለኛል ሰዎች በመጠራው ግድቡ አሁን እስኪያልቅ ድረስ እስከ ሰባ አራት ቢሊዮን ኪሎ ሜትር እስኪሞላ እዚያን ወይ ነው ግድቡ ቀፍያ ሲያዝ ነው። የ2016 ዓ ም አምስት ተጨማሪ ዩኒቶች ኃይል ማመንጨት እንደሚጀምሩ የገለጹት የህዳሴ ግድቡ ዋና ስራ አስኪያጅ ክፍሌ ሆሮ ይህም ከዚህ ቀደም ኃይል ማመንጨት የጀመሩትን ሁለት ዩኒቶች ጨምሮ ኃይል የሚያመነጩ ዩኒቶችን ቁጥር ወደ ሰባት ከፍ እንደሚያደርገው አመልክተዋል። አጠቃላይ የዩኒቶቹ ብዛት 13 ነው። 1.8 ኪሎ ሜትር ርዝመትና 145 ሜትር ቁመት ያለው ግዙፉ የሃይድሮኤሌክትሪክ ኃይል ማመንጫ ግድብ ሙሉ ለሙሉ ተገንብቶ ሲጠናቀቅ የሚይዘው የውሃ መጠን 74 ቢሊዮን ኪዩቢክ ሜትር ሲሆን አጠቃላይ ኃይል የማመንጨት አቅሙ 5150 ሜጋዋት ነው። ይህም በአሁኑ ወቅት ከ107 ሚሊየን የአገሪቱ ህዝብ ግማሽ ያህሉ ብቻ የኤሌክትሪክ ኃይል አገልግሎት በሚያገኝበት ሀገር የኤሌክትሪክ ኃይል ምርቱን በእጥፍ የሚያሳድገው እንደሆነ ተመልክቷል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። የማህበረሰብ ግብረ ገብነት በኢትዮጵያ የባለሙያዎች አስተያየት ኢትዮጵያ ከንጉሳዊ ስርዓቱ መውደቅ በኋላ የተከተለቻቸው የፖለቲካና የኢኮኖሚ ርእዮቶች ለአገሪቱ የማህበረሰባዊ ግብረገብነት እሴት መሸርሸር አስተዋጽኦ ማድረጋቸውን በዘርፉ ላይ የሚሰሩ ባለሙያዎች ይናገራሉ። ከሌሎች ልዩ ልዩ ተጠቃሽ ምክንያቶች ጋር ማህበራዊ ብዙሀን መገናኛዎች በአገሪቱ የግብረገብነት እሴት እንደ ማህበረሰብ በየጊዜው እየሳሳ እንደመጣ አመላካች መድረኮች እንደሆኑ ባለሙያዎች ያስገነዝባሉ። ግብረገባዊ እሴቱ ወደ ነበረበት የማህበራዊ አስተሳሰብ ደረጃ እንዲመለስ መሰረቱ የሆነው ቤተሰብ በትኩረት ሊሰራ እንደሚገባ ባለሙያዎች ያሳስባሉ። በዚህ ረገድ በግብረገብ የታነጹ ተስፋ ሰጪ ወጣቶች ሲወጡ እየታዩ እንደሆነም ያመለክታሉ። አስማማው አየነው በማህበረሰብ ግብረገብነት ገብነት አስተሳሰብና እሴት ላይ መጽሐፍት ያዘጋጁትን ዶክተር ኤርሴዶ ለንደቦን እና በህይወት ክህሎት ስልጠና ላይ የሚሰሩትን አቶ ብርሃኑ ራቦን አነጋግሮ ያሰናዳውን ዘገባ ይከታተሉ። በኢትዮጵያ ማህበረሰባዊ ግብረገብነት ወይም የማህበራዊ ሞራል እሴት ያለበትን ደረጃ አስመልክቶ የተለያዩ አስተያየቶች ሲሰነዘሩ ይደመጣል። ዶክተር ኤርሲዶ ለንደቦ የኖሮ ማፕ በሚል ርዕስ በማህበረሰብ አስተሳሰብና ስኬታማነት ላይ ባሳተሙት መጽሐፋቸውና የልጆቻችን ኢትዮጵያ የራዲዮ ፕሮግራም ዝግጅታቸው ይታወቃሉ። እርሳቸው እንደሚሉት ከፍተኛ ቁጥር ያለው ልዩ ልዩ ማንነትና የትምህርት ሁኔታ ባለበት የኢትዮጵያ ማህበረሰብ ውስጥ የማኅበራዊ ግብረ ገብነት ያለበትን ደረጃ እንዲሁ በቀላሉ ለመገምገምና ደምድሞ ለመናገር ያዳግታል። ብዙ የሚታዩ ክፉ ነገሮች ከመኖራቸው አንጻር አደገኛ የማህበረሰብ ሞራል መውደቅ፣ መላሸቅ፣ ምናምን እንዳለ የምትገምታቸው ነገሮች አሉ። በተለይ ባለፈው አምስት ዓመት ለምሳሌ ብዙ ጥፋቶች ነበሩ። ንብረት ማቃጠል ነበር፣ የሰዎች መገደል ነበር፣ የሰዎች መፈናቀል ምናምን ነበረ። በጣም ብዙ አይነት ክፉ ነገሮች ምናምን ስለነበሩ ይሄ በተወሰነ ደረጃ ከማህበረሰብ ውረገብነት ጋር ይገናኛል ቢላ አንድ ሰው በተወሰነ ደረጃ ልክ ይሆናል ግን ያ ያ በጉዳዩን ሀፍ ነው የሚሆነው። ያ አይደለም ጉዳዩን የሚገልጸው። እነዚህ ክፉ ነገሮች አፕን እንዳያደርጉ የማድረግ የመንግስት ስራ የህግ የበላይነት ስራ ዜጎችን በህይወት የመኖር መብት የመጠበቅ ስራም ከማህበረሰብ ደረጃ ከቀበሌ ጀምሮ እስከ ከፍተኛ የመንግስት ስልጣን ድረስ የሴኩሪቲ ስራ ካለመሰራት ጋርም የተገናኘ ነገር ስለሆነ ዝም ብሎ ከማህበረሰቡ የቴክስ ጋር ብቻ ማገናኘት የሚከብድ ነው ይመስል። በህይወት ክህሎት ስልጠና እና በስነ ልቦና የማማከር ስራ ላይ ተሰማርቶ የሚገኙት አቶ ብርሃኑ ራቦ በእርግጥም ማህበረሰባዊ ግብረ ገብነት እየቀነሰ እንደመጣ ይገልጻሉ። በዚሁ አንጻር ግን ተስፋን የሚሰጥ ወጣት ትውልድም እየወጣ እንደሆነ አቶ ብርሃኑ ያመለክታሉ። አዳዲሶቹ ትውልዶች በተለይ አሁን አስራ ሁለተኛ ክፍል አካባቢ ያሉ ዩኒቨርሲቲ የመጀመሪያ አካባቢ ያሉ ልጆች የሚያስደነግጥ አይነት ግብረ ገባ አላቸው በአብዛኛው ነገር ግን ግብረ ገቡ ባለንበት ሁኔታ በሚታይ ሁኔታ ተሸርሽሯል። የምዕራቡን ዓለም መልካም መልካሙን ትተን መልካም መልካም ያልሆነውን የመውሰድ ጥድፊ አለ። ለምሳሌ ምዕራቡ ዓለም ላይ ቀጠሮ ማክበር በጣም ትልቅ ቦታ የሚሰጠው ነው። እኛ ሀገር ላይ እሱ ትኩረት አይሰጠውም። ታላቅ ማክበር ጉልበት መሳም፣ ዝቅ ብሎ እግር ማጠብ ከፍታ ነው። እሱ ትልቅነት ነው። የኢትዮጵያዊነት መገለጫ ነው። እሱን ግን እንደማነስ እንደ አላዋቂነት የሚቆጥሩ ትውልዶችም አሉ። ዶክተር ኤርሲዶ ለእንደቡብ በኩላቸው ከንጉሳዊ ስርዓት መውደቅ በኋላ የታዩ ፖለቲካዊና ኢኮኖሚያዊ ሁኔታዎች የማህበረሰብን ግብረ ገብነት በመሸርሸር በኩል አስተዋጽኦ እንዳበረከቱ ያስረዳሉ። ባለፈው ሀምሳ ዓመት የተከተልነው ፖለቲካ ኤቲክሱ መነሻ ኤቲክሱ አንድ፣ የመስዋዕትነት ፖለቲካ ነው። ሁለት፣ የቡድን ፖለቲካ ነው። የግለሰብ ነጻነትን የሚረሳ ነው። ሶስት፣ ጉልበትን የሚያመልክ ነው። ማለት በቫዮለንስ በጉልበት ጥሩ ነገር ማድረግ ይቻላል ብሎ የሚያስብ ነው። ስለዚህ እርምጃ መውሰድ የሚባሉ ቃላት፣ ለምሳሌ በብዛት የምትሰማቸው መደምሰስ የሚባሉ ከዛ ከዛ የመጡ ናቸው። ሶስተኛ ደግሞ ግለሰብን የሚንቁ ናቸው። ሶሻሊዝም የኮሚኒዝም ኤቲክስ ህዝብ የሚባል እና መንግስት የሚባል ዲፋይንድ ያልሆነን ነገር ከግለሰብ በላይ አድርጎ የማየት ነው። ለህዝብ ጥቅም ሲባል የግለሰብ ነጻነት ቢረገብ ችግር የለም ብሎ ማመን ነው። ከዛ ይሄ ነገር ደግሞ ይቀጥልና ወደ ኢኮኖሚ ስትመጣ ቅይጥ ኢኮኖሚ ነው። በቅይጥ ኢኮኖሚ ውስጥ መንግስት ሀብት በሚቆጣጠርበት ጊዜ የዜጎች ኤቲክስ በጣም ፈተና ላይ ነው የሚወድቀው። ምክንያቱም በሰለጠነው ማህበረሰብ ለምሳሌ ስነ ምግባርን በጣም የሚቃኙ ሁለት ነገሮች ናቸው። አንደኛው የህግ የበላይነት ነው። ሁለተኛው ካፒታሊዝም ነው ወይም ገበያ። በሌላ አነጋገር ምን ማለት ነው? አንተ ሰርተ ካልኖርክ ገበያው ይቀጣል፣ አይሰጥህም። ያልሰራውን ልታገኝ አትችልም ከዛ ሞራል ደግሞ አልፈ ኢሌጋል ወይም ህገ ደረጃ ከደረስ ደግሞ የህግ የበላይነቱ ያስታግሳል። አሁን አንድ አሜሪካዊ ዜጋ በተፈጥሮ ከአንድ ኢትዮጵያዊ የበለጠ ጨዋ ስለሆነ አይደለም። በጣም ጨዋ የሆነ ስነ ምግባር ሲያራምድ የምታየው ሲስተሙ፣ ስርዓቱ ቀይዶ ይዞት ነው በስነ ስርዓት ማለት። የእኛ ጋር ግን ሳትሰራ የምትበላበት ሲስተም አለ። የማህበር ኑሮ ስለሆነ ሳትሰራም በተወሰነ ደረጃ ከሌላው ሰው የማግኘት ምጽዋት የማግኘት አጋጣሚ አለ። ከዛ አልፎም ደግሞ መንግስት ይመጣልኛል የምትለው አለ። መንግስትም ሰጥሃለሁ ይላል። ምግብ ዋስትና እናረጋግጣለሁ ይላል። እንዲህ ያደርግልሃለሁ ይላል። ትምህርት ሰጥሃለሁ ይላል። ምን ሰጥሃለሁ ይላል። ስለዚህ የቅይጥ ኢኮኖሚ፣ የፖለቲካል ኢኮኖሚ ከእነዚህ ነገሮች ጋር አንድ ላይ ሲመጣ የዜጎችን ሞራል በጣም ነው የሚያወርደው። አሁን ላይ ተጽዕኖአቸው እየተጠናከረና እየሰፋ የመጣው የማህበራዊ መገናኛ ዘዴዎችም ለማህበረሰባዊ የግብረ ገብነት እሴት መሸርሸር የጎላ ሚና እየተጫወቱ እንደሆነ የሚናገሩት ደግሞ አቶ ብርሃኑ ራቦ ናቸው። ሰዎች ከፍተኛ የሆነ የስራ ጫና እያለባቸው፣ ከፍተኛ የሆነ የቤተሰብ ኃላፊነት እያለባቸው ረጅም ጊዜ ማህበራዊ ሚዲያ ላይ በማያገባቸው ነገር ላይ ገብተው ጊዜያቸውን ያጠፋሉ። ሀ የሚለው ደግሞ የለም። ስርዓት ያስፈልጋል፣ ፖሊሲ ያስፈልጋል፣ ህግ ያስፈልጋል። እነዚህ ነገሮች በብዛት አታይም። ኢትዮጵያዊነትን በማይገልጽ መልኩ እውነት ይህ ከኢትዮጵያ አንደበት ነው ወይ የወጣው እስከምትል ድረስ ጸያፍ ስድቦች። ይሄ በጭራጭ ሀይ የሚላቸው ዘመድ ወገን የላቸውም ወይ እስከምትል ድረስ ታያለህ። በጣም በሚያሳዝን ሁኔታ እነዚህ ሰዎች ደግሞ ብዙ ተመልካች አላቸው፣ እዚሁ አገር ውስጥ ማለት ነው። ብዙ ኮመንት የሚያደርግ ብዙ ላይክና ሼር የሚያደርግ ሰው አላቸው። ይህን ስታይ ትደደግጣለህ፣ የወደፊት ነገር ያስፈራሃል። ዶክተር ኤርሴዶ ለንደቦ ማኅበራዊ ብዙሀን መገናኛዎች በማኅበረሰባዊ ግብረ ገብነት ላይ እያሳደሩት ያሉትን አስጊና አላስፈላጊ ተጽዕኖ ማድረቅና ማስተካከል የሚቻለው ድርጊቱን ሊያርሙ የሚችሉ መልካም ነገሮች በትይዩ እንዲበዙ በማድረግ ነው ይላሉ። በነባራዊ ሁኔታዎች ተጽዕኖ እየሳሳና እየተደፈቀ የቆየውን ኢትዮጵያዊ ማኅበረሰባዊ እሴት ወደነበረበት ለመመለስ ግን የማኅበረሰብ ማዕፀም በሆነው ቤተሰብ ላይ ከመሠረቱ ትኩረት ሰጥቶ መስራት እንደሚገባ ይመክራሉ። በመጀመሪያ በግለሰብ ደረጃ ራሱ ሁሉ ሰው መጀመሪያ ጨዋ ይሁን፣ ልክ የሆነውን ያደርግ፣ እያንዳንዱ ግለሰብ ማለት ከዛ ልጆቹ ላይ ቤተሰቡ ላይ ያድርግ። ከዛ የተጨማሪ ሀብትና ጊዜ ካለው ደግሞ በሰፈሩ ያድርግ፣ በትምህርት ቤት ያድርግ፣ በእድር ያድርግ፣ በቤተ ክርስቲያኑ ያድርግ፣ በመስጊዱ ያድርግ፣ በመስሪያ ቤቱ ያድርግ። እንደዚህ እያለ ነው አገር የሚገነባውና አየር ላይ እኔ ስነምግባርን በመገንባት የመንግስት ሚና ብዙ አይታይም። መንግስት ህግ ያስከብር፣ ሞራል ሳይሆን የመንግስት ራይት ሌጋል ስለዚህ ስነ ምግባር ድንበር ታልፎ ወደ ወንጀል የሚሄዱ አክቲቪቲዎችን ከስር ከስር ሳያድር በስነ ሴኪዩሪቲ ያስከብር፣ የህግ የበላይነት ያስከብር፣ ፍርድ ቤቶችን ያጠንክር፣ የፖሊስ ስራ ጥሩ ያደርግ፣ የዜጎችን በህይወት የመኖር መብት ይጠብቅ። ያን ጊዜ ዜጎች ወደ ስነ ምግባራቸውን ተገድደው ይጠብቃሉ። የመንግስት ስራ ያ። መንግስት ከአራት ዓመት በፊት ባዘጋጀው የትምህርትና ስልጠና ፍኖተ ካርታ ማህበረሰባዊ ግብረ ገብነት ወደ ነበረበት የማህበራዊ አስተሳሰብ ማዕቀፍ ደረጃ ለመመለስ በትምህርት ስርዓት ውስጥ እንዲካተት እየሰራ እንደሚገኝ ማስታወቁ የሚታወስ ነው። በአሁኑ ወቅትም የትምህርትና ስልጠና ፍኖተ ካርታው ተግባራዊ እየተደረገ እንደሚገኝ ከትምህርት ሚኒስቴር ያገኘነው መረጃ ያሳያል። ለአሜሪካ ድምፅ አስማማየ ነው። ዋሽንግተን ዲሲ በ22፣ በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ቅዳሜ መስከረም 5 2016 ዓ ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን በየሳምንቱ ቅዳሜ በእንግዱ ወልዴ እየተዘጋጀ የሚቀርበው የሙዚቃ ቃና ይቀጥላል። ጤና ይስጥልኝ። እንደምናመሻችሁ ዘወትር ቅዳሜ ምሽት ዘና የምንልበት ሳምንታዊው የሙዚቃ ቀና አሁን ጀምሯል። ሙዚቃዎቹን መራርጬ ወደ እናንተ የማደርሰውና እስከ አራት ሰዓት አኖሪያቸው የማመሸው እንግዲህ ወሌ ነኝ። ጃዝ parallels the freedom that we have in America, something that not every country has የሰማችሁት ለረጅም ዓመታት በተለይም የጃዝ ሙዚቃን ከአሜሪካ ድምፅ ለዓለም ሲያሰማ የነበረውን ዊሊስ ኮኖቨርን ነበር። በቀዝቃዛው ጦርነት ወቅት በተለይም ለምስራቅ አውሮፓ ታላቅ ባለውለታ ነበር ይባላል። በወቅቱ ሶቪየት ኅብረት ተብላ በምትጠራውና በሌላውም የሶሻሊስት ዓለም ያሉ ሰዎች የተከለከለውን የአሜሪካ ሬዲዮ ተደብቀው በሚሰሙበት ወቅት ዊልስ ኮኖቨርን ምርጫቸው ነበር። ከእንደ አውሮፓውያን አቆጣጠር 1955 ሕይወቱ እስካለፈበት 1996 በተለይም ጃዝ ሙዚቃን ለዓለም ያቀርብ የነበረው ዊልስ ኮኖቨር በወቅቱ በሶሻሊስቱ ዓለም ወጣት ሙዚቀኞች የነበሩና አሁን አንቱ የተባሉ የጃዝ ሙዚቀኞች ታላቅ ባለውለታቸው እንደሆነ ይናገራሉ። በዋሽንግተን ዲሲ ያሉ የጃዝና ሌሎችም የሙዚቃ ሙያተኞች የዘረኝነትን አጥር ሰብረው በአንድ ላይ እንዲጫወቱ በማድረግ ትልቅ ሚና እንደነበረው ይነገርለታል። ዊሊስ ኮኖቨር ውሎው ከታላቅ የጃዝ ሰዎች ጋር ሲሆን፣ የሰማችሁት ሉዊስ አርምስትሮንግ በአንድ ወቅት የቪኦኤ ጣቢያ ሲያስተዋውቅ የተቀረጸውን ነው። አርምስትሮንግን ካነሳን ታዲያ የዛሬ ምሽት የሙዚቃ ቃናን ለምን በሱ አንጀምርም? Kissed We'll thrive upon that kiss mm -hmm, Sweetheart, I ask no more than this A kiss to bell a dream on mm -hmm. Give me a kiss before you leave me And my imagination will feed my hungry heart mm -hmm, Leave me one thing before we part a kiss the build a dream on. When I'm alone with my fancies, I'll be with you, weaving romances. your lips for just a moment and my imagination will make that moment live mm, give me what you alone can give a kiss to build a dream ሚ ኤ ኪስ ቱ ቢልድ ኤ ድሪም ኦን ይላል አርምስትሮንግ። ብዙም ማብራሪያ የሚያስፈልገው ሙዚቃ አይደለም። በመከታተል ላይ የምትገኙት ከአሜሪካ ድምጽ የሚተላለፍላችሁን

Mm -hmm. Damn

አስቻለው ፈጠነ ካሲናው ጎጃም ብሎ የለቀቀውን ዜማ ነበር የሰማነው። የሙዚቃ ቀና ይቀጥላል። አስተናጋጃችሁ እንግደወሌ በ11 ዓመቱ ሙዚቃ የጀመረው ዊዝኪድ በናይጄሪያ ቁጥር አንድ ዘፋኝ እንደሆነ ይነገርለታል። በአፍሮቢት የሙዚቃ ስልት አድናቆትን ያተረፈው ዊዝኪድ በአፍሪካ ቀዳሚ ከሆኑት ተጽዕኖ መፈጣሪ የሙዚቃ ባለሙያዎች አንዱ ነው። ለምሽቱ የመረጥኩላችሁ ኤሰንስ የተሰኘው ስራውን ነው። በተከታተል ላይ የምትገኙት ከአሜሪካ ድምፅ የሚተላለፍላችሁን የሙዚቃ ቃና ነው። እስከ አራት ሰዓት የማስተናግዳችሁ እንግዲህ ነኝ። የቢራቢሮ ዋናው መልክቱ ወደፊት ተስፋ እንዳለን ከትንሽ ተነስቶ ማደግ እንደሚቻል ያለው መልክት ነው። በጣም አመሰግናለሁ። ቤቲጂ ነች ከቢራ ቢሮ አካል የቤቲ ጂን ቢራቢሮ የተሰኘውን ዜማ ነበር ያደመጥ ነው። የሙዚቃ ቀና ይቀጥላል። አሜሪካን ፓይ በአገሬው የተለያዩ ትውልዶች ላለፉት አምሳ ዓመታት ተወዶ የቆየ ዘፈን ነው። በዳን ማክሊን የተዘፈነው ይህ ዘፈን የወቅቱን የሙዚቃና የፖለቲካ ሁኔታ እንደሚያንጸባርቅ ይነገርለታል። ዳን ማክሊን ስለ ጻፈው ግጥም ትርጉም ብዙ አይናገርም። die sing it with me so bye. <laughs> በፊት እንደ አውሮፓን አቆጣጠር 1971 በእጁ የጻፈውን ግጥም ከስምንት ዓመታት በፊት ለጨረታ አቅርቦ ስሙ ያልተጠቀሰ ገዢ 1.2 ሚሊዮን ዶላር ከፍሎ ወስዶታል ኑ ዛሬው የሙዚቃ ጋና የመጨረሻው ምርጫዬ ይህ የጥላውን ገሰሰ ቤት ነው መንገዱ የተሰኘው ድንቅ ዜማ ነው። በዚሁ ዜማ ነው የሚሰናበታችሁ፣ አድማጮች፣ የሳምንት ሰው ይበለን። ሰላም። የተከበራችሁ አድማጮች ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሲተላለፍ የቆየው የቅዳሜ ምሽት ዝግጅታችን በዚሁ ይጠናቀቃል። ከመላ ባልደረቦቻችን ጋር ሳስተናግዳችሁ ያመሸውት ደረጀ ደስታ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ ደህና ደሩ።